ኢትዮጵያ ውስጥ በቃሊቲ እስር ቤት ታስረው የነበሩ ሁለቱ ስዊድናውያን ጋዜጠኞች ማርቲን ሺቤ እና ዩዋን ፐሾን በቅርቡ የጋዜጠኝነት ስራ ለመስራት ወደ ኤርትራ ተጉዘው ነበር። በጉዟቸው ስላጋጠማቸው፣ ኤርትራ ውስጥ ስላዩት፣ እንዲሁም በአጠቃላይ ጉዟቸው ምን ይመስል እንደነበር ማርቲን ሺቤን አነጋግሬው ነበር። ማርቲን እና ዩዋን በኤርትራ ጉዟቸው ስለ ዳዊት ኢሳቅ አዲስ መረጃ አግኝቶ ከሆነ ላቀረብነው ጥያቄ ማርቲን ሺቤ ሲመልስ የጋዜጠኛ ዳዊት ኢሳቅ እንዲሁም አብረውት የታሰሩ ሌሎች ጋዜጠኞች ሁኔታ በከፍተኛ የአገር ደህንነት ጉዳይ እየተያዘ መሆኑን ነው ያነጋገርናቸው ባለሥልጣኖች ቢገልጹት፣ ከዚህ ውጭ ምንም አይነት መረጃ ለማቀበል ፈቃደኞች አይደሉም። ስለዚህ በጋዜጠኛ ዳዊት ኢሳቅ ጉዳይ ላይ ያገኘነው አዲስ መረጃ የለም። ኤርትራ በምዕራቡ መገናኛ ብዙሃን እንደ የአፍሪቃ ሰሜን ኮሪያ አምባገነናዊና ተንኳሽ ሀገር እንደሆነች ነው የሚገለጸው። በማርቲንና ዮሐን እይታ ኤርትራ ምን ትመስላለች? የኤርትራ ምስል በውጭ ምን እንደሚመስል እናውቃለን። አካሄዳችን ግን ይህንን ለማመሳከር አይደለም። ቀደም ብዬ እንደገለጽኩት የራሳችንን ግንዛቤ ለማሳደር ነው። ምንም አይነት ድምዳሜ ላይ ላለመድረስ የጋዜጠኛ ሙያችን ስለሚያስገድነ ያየነውንና የጎበኘነውን በተሻለ መጠን እንዳለ ለማንጸባረቅ ሞክረናል። በጉዟችሁ ያጋጠማችሁ እንቅፋት አለ? ካለስ ምን ይመስላል? እንቅስቃሴያችሁስ ምን ያህል ነፃ ነበር? ማርቲን ሲመልስ ወደሚመለከተው ክፍል ቀርበን መጎብኘት የምንፈልጋቸውን ቦታዎች፣ ማነጋገር የምንፈልጋቸውን ሰዎች ዝርዝር አቅርበን ነበር ከአንዳንድ የወታደራዊና የደህንነት ቦታዎች በስተቀር ሁሉንም እንድንጎበኝ ፈቅደውልናል። እንቅስቃሴያችንም ያለምንም ክትትል ነፃ በሆነ መንገድ ነው የተጠናቀቀው። ማነጋገር የፈለግናቸውንም ሰዎች ለማግኘት አስቸጋሪ አልነበረም። በአጠቃላይ ከጉብኝታችሁ የገበያችሁት ግንዛቤ ምን ይመስላል? አሁንም ማርቲን ሲመልስ አንድ በእርግጠኝነት መናገር የምችለው ነገር ቢኖር የኤርትራ ጥያቄ በጣም የተወሳሰበ እንደሆነ ነው። በአንድ በኩል ኤርትራ ሰላምና ጸጥታ የሰፈነባት በከተሞች ለወል እንኳ መሳሪያ የተሸከመ ሰው የማይታይባት ሰው የዕለት ተዕለት ኑሮውን ሲያካሂድ ተመልክተናል። በሌላ በኩል የፖለቲካ እስረኞችና ጋዜጠኞች ለአስርተ ዓመታት በእስር ላይ የሚገኙባት አገር እንዲሁም ዜጎቿ በብዛት ወደ ስደት የሚጎርፉባት ሁኔታ አለ። በአገሪቷ ነፃ ጋዜጦች የሉም ግን ማንኛውም የውጭ ሚዲያ የተቃዋሚዎቹንም ጭምር ያለምንም ገደብ በሳተላይት ሲተላለፍ ተመልክተናል። ኢንተርኔትም ፍጥነቱ ዘገምተኛ ቢሆንም የተከለከለ ድህረ ገጽ አላየንም። ስለዚህ በዚህ በአጭር ጉዞ ስለ ኤርትራ ሙሉ ግንዛቤ ማግኘት ይከብዳል። ማርቲን ሽቤ እና ዩዋን ፐሾን ከኤርትራ እንደተመለሱ ሦስት ክፍል ያለው ሰፊ ዘገባ ብላንክ ስፖት ብለው በሰየሙት አዲሱ ድኅረ ገጻቸው ላይ አትመውታል። የእንግሊዝኛ ትርጉሙ እዛው ድኅረ ገጽ ላይ በቅርቡ እንደሚወጣ አስታውቀዋል። ለዶቼ ቬሌ ለተጠናከረው ዘገባ ቴዎድሮስ መረቱ፣ ስቶክሆልም፣ ስዊድን